የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታሳ4 2016 ዓ ም ስርጭታችን ጀመረ። ጤና ስትልኝ ክብራትና ክብራን ሳስተናግዳቸው የማመሸው እንግዶልነኝ ኢትዮጵያ የሰላም መንገዶች ልዩ የቴሌቪዥን ውይይት። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ስምምነት ወዲህ በሚል ርዕስ የአንድ ሰዓት ተኩል ውይይት አዘጋጅቷል። ውይይቱ በኢትዮጵያ መንግሥትና በህወሀት መካከል ጥቅምት 23 2015 ዓ ም በደቡብ አፍሪካ ፕሪቶሪያ የተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በምን ደረጃ ላይ ይገኛል ከዘላቂ ሰላም ከተጠያቂነት ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻር ምን ውጤት አመጣ የሚሉትንማ የሚሉትንና ሌሎችንም ጥያቄዎች ያነሳል ውይይቱ የዛሬውን ሙሉ የአየር ሰዓት ይይዛል እንድትከታተሉት እንጋብዛለን ትግራይ ክልልን መነሻ አድርጎ ለሁለት ዓመታት የተካሄደው የሰሜን ኢትዮጵያ ጦርነት ጥቅምት 23 ቀን 2015 ዓ ም ፕሪቶሪያ ላይ በተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት ከተቋጨ አንድ ዓመት ሞላው። የስምምነቱ መፈረም ደም አፋሳሹን ጦርነት ማስቆምን ጨምሮ በርካታ መሻሻሎችን አምጥቷል በሚል በተለያዩ አካላት ተወድሷል። ሆኖም በስምምነቱ ላይ የሰፈሩት ተግባራት በአብዛኛው አልተፈጸሙም በሚል ደግሞ ከፍተኛ ቅሬታም ይቀርብበታል። በሌላ በኩል ከስምምነቱ በኋላ በአማራና በኦሮሚያ ክልሎች እንዲሁም በሌሎችም የሀገሪቱ አካባቢዎች የመብት ጥሰቶች መፈጸሙን እና እንዲሁም ግጭቶች እንደቀጠሉ የሚያሳዩ ሪፖርቶች እየወጡ ነው። ሰላም፣ ጤና ይስጥልኝ የአሜሪካ ድምፅ ተመልካቾቻችን ይህ የኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ የተሰኘው የአሜሪካ ድምፅ ልዩ የቴሌቪዥን ውይይት ነው ውይይቱን የምመራው ስመኝሽ የቆየ ነኝ በዚህ ውይይት የስምምነቱ አፈጻጸም በምን ደረጃ ላይ ይገኛል ከዘላቂ ሰላም ከተጠያቂነት ከዲሞክራሲና ከሰብዓዊ መብቶች አያያዝ አንጻርስ ምን ውጤት አመጣ የሚሉትና ሌሎችም ጥያቄዎች ይነሳሉ በዩናይትድ ስቴትስ የሚኖሩና በውይይቱ ላይ የሚሳተፉ ትውልደ ኢትዮጵያውያንንም ስቱዲያችን ጋብዘናል። እንኳን ደህና መጣችሁ። በቅድሚያ የመድረክ ተወያይ እንግዶቻችንን ላስተዋውቅ። አቶ ጌታቸው አማረ የህግ ባለሙያና የሰብአዊ መብት ተሟጋች፣ እንዲሁም በዋሽንግተን ዲሲና አካባቢው ነዋሪ ናቸው። መዓዛ መሐመድ የሮሃ ቲቪ ተባባሪ መስራች እና ዋና አዘጋጅ እንዲሁም የሰብአዊ መብት ተሟጋች ናቸው። የአሜሪካ መንግስት በየአመቱ የሚሰጠው ያለም አቀፍ ጽኑ ሴቶች ሽልማት የዘንድሮ ተሸላሚ ናቸው። ዶክተር ሄኖ ጋቢሳ የዓለም አቀፍ ህግንና ሰብአዊ መብቶችን ያጠኑ የህግ ባለሙያ ናቸው። በዓለም አቀፍ የኦሮሞ የህግ ባለሙያዎች ማህበርም ተባባሪ ሊቀመንበር ሆነው ያገለግላሉ። በስካይፕ መስመራችን ላይም ተጨማሪ ተወያዮች አሉን። ሰኢድ ቦሩ በኦሃዮ ግዛት ነዋሪ ናቸው። በአሜሪካ የሚኖሩ የአፋር ተወላጆች ማህበር ሊቀመንበርም ናቸው። አቶ ኢሳያስ ኃይለማርያም የህግ ባለሙያ ናቸው። የፕሪቶሪያ ስምምነት በተለይ ለትግራይ ህዝብ ምን አመጣ በሚል የግምገማ ጽሁፍ አሳትመዋል። አቶ ልደቱ አያሌው በኢትዮጵያ ፖለቲካ የሰላማዊ ትግል ስልት ሳያሰልሱ በግንባር ቀደምነት በመሳተፍ ጉልህ ተሳትፎ ያላቸው ታዋቂ ፖለቲከኛ ናቸው። በተፎካካሪ የፖለቲካ ፓርቲዎች ምስረታና አመራርነትም ይታወቃሉ። አሁን በዩናይትድ ስቴትስ አትላንታ ግዛት ውስጥ ይኖራሉ። ረዳት ፕሮፌሰር ጉባኤ ጉንዳርታ በፍሎሪዳ ዓለም አቀፍ ዩኒቨርሲቲ ውስጥም መምህር ናቸው። በውይይቱ ለመሳተፍ ከዋሽንግተን ዲሲ እና በአካባቢዋ ከሚገኙት የሜሪላንድና የቨርጂኒያ ግዛቶች ወደ ስቱዲያችን የመጣችሁ እንግዶቻችንም እንኳን ደህና መጣችሁ። ውይይታችንን ከመጀመራችን በፊት የስምምነቱ ፊርማ ወረቀት ላይ ካረፈበት ጊዜ ወዲህ በኢትዮጵያ የተከሰቱ ዋና ዋና ጉዳዮችን ተከታዩ ዘገባ ባጭሩ ያስቃኘናል። ቆንጅታየ ታቀርበዋለች። ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድን የማረጋጋት ትሩፋት እንዳለው ተገልጾ ለአህጉራዊ ጥረትም አበረታች ስኬትን እንደያዘ በተወደሰው የሰላም ስምምነት የጥይት ድምፅ አለመሰማቱ፣ የተቋረጡ መሰረታዊ አገልግሎቶች ዳግም መጀመራቸውና ወደ ተለያዩ አካባቢዎችም እንቅስቃሴዎች መቀጠላቸው እንዳስደሰታቸው የገለጹ ኢትዮጵያውያን ለተሟላ ሰላም ተስፋ አሳድረው ነበር። የፕሪቶሪያ ስምምነት ደስ ብሎን ወደ ሰላም መጣን ስንል የአማራ የኦሮሚያ ደግሞ አዲስ ግጭቶች እየተስፋፉ መሄዳቸው በጣም ህብረተሰቡን ሞራል በቃ አሳጥተውት ተስፋ ወደ መቁረጥ ነው። በትግራይ በስምምነቱ መሰረት ተፈናቃዮች ወደ ቀያቸው አለመመለሳቸው፣ ከሀገሪቱ መከላከያ ውጭ ያሉ ሌሎች ኃይሎች ከክልሉ እንዲወጡ አለመደረጋቸውና በጦርነቱ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች የህግ ተጠያቂነት አለመረጋገጡ የመሳሰሉት የአፈጻጸም ሳንካዎች የነዋሪዎቹን ተስፋ ያደበዘዘ የሰላም ስምምነቱ ጉድለት እንደሆነ ይጠቀሳል። እዚህ አካባቢ ብቻ ነው ያለው ሰላም፣ ማታ አዲስ አበባ ነው ያለው እንጂ፣ ከዚህ ወጣ ብለን ስናይ ወደ አማራ ክልል፣ ትግራይ፣ አፋርና ናመኝ ብዙ የሰላም ችግር አለ። ብዙ የተፈናቀሉ ሰዎች አሉ። አንድ ትግራይ አካባቢ ብትሄድ ብዙ ከሆማራ አካባቢ የተፈናቅሉ ብዙ ቦታ በረሃብ በምንም በምን በምንም የሚጠቁ ብዙ ህዝብ አለ። የአማራ ክልል ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የፌዴራሉ መንግስት ፕሮግራም የፈጠረው አለመግባባት አሁን በክልሉ ለተስፋፋው ግጭት በመንስኤነት ይጠቀሳል። የክልሉን ልዩ ኃይል መበተን ወቅቱን ያልጠበቀ ነው በሚል የተፈጠረው አለመግባባት ተካሮ ከፋኖ ታጣቂ ጋር የትጥቅ ግጭት ቀስቅሷል። በባለስልጣናትም ላይ የፖለቲካ ግድያዎች ተፈጽመዋል። ክልሉ በአስቸኳይ ጊዜ አዋጅ ስር እየተመራ ይገኛል። በኦሮሚያ ክልል በኩል በልዩ ልዩ አካባቢዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂው ኃይል መካከል ግጭት ቀጥለዋል። በሁለቱ ክልሎች በቀጠሉት ግጭቶች የዜጎች ሞት፣ የአካል ጉዳት፣ የንብረት ውድመትና መፈናቀል እንደቀጠለ ሲሆን የግለሰቦች እገታም እንደተባባሰ ነዋሪዎችን በእማኝነት ጠቅሰን ስንዘግብበት ቆይተናል። ታንዛኒያ ዛንዚባር ላይ የተደረገው ንግግር ያለ ውጤት መጠናቀቁ በጉጉት ለሚጠብቁ ሰላም ናፋቂ ኢትዮጵያውያን መልካም ዜና አልነበረም። በግጭትና በድርቅ ምክንያት በተፈጠረ ረሃብ ተጎድተው ለሕልፈት የተዳረጉ እንዳሉ ተዘግበዋል። የሚላስ የሚቀመስ አጥተው እርዳታ የሚጠባበቁና ከቀያቸውም የወጡ እንዳሉ በቃላቸውም ማኝነት ዘግበናል። በሌላ በኩል ግጭቱና አለመረጋጋቱ የግብርና ምርትንና የሸቀጦች አቅርቦትን በማስተጓጎሉ እንዳስከተለው የተገለጸው የዋጋ ንረት ያማረራቸው ሸማቾች ተደጋጋሚ ምሬታቸውን ያሰሙበት ዓመት ነበር። ነዋሪዎቹ ከተጠቀሱት ችግሮች በትይዩ ከሚያነሷቸው ጉዳዮች ውስጥ የኑሮ ውድነት አንዱ ነው። መራብ አለ፣ መጠማት አለ፣ ችግር ይኖራል፣ የኑሮ ውድነት አለ ኖሮ በየጊዜው ጥፍት ድርብ እየጨመረ እየቀጠለ እየቀጠለ እየቀጠለ ይሄዳል። አሁንም ሕዝባችን ይበልጥ እየተራበ ነው፣ እየተጨነቀ ነው፣ እየተቸገረ ነው። ስራ አጥነት ያለው ይሄ ቤት መፍረስ ምን መፍረስ እነዛ ሰዎች አሁን ምን ይሆናሉ? እንግዲህ ከሚሰሩበት ተፈናቅለው ምን ብለው የሚበሉት የሚጠጡት አጥተው ሜዳ ላይ ጎዳና ላይ ተኝተው ይከብዳል። እኔ እንዳየሁት ማለት ነው። በአጠቃላይ ከችግሮቹ ለመውጣትና የሰላም አየር ለመተንፈስ የሚመኙና መፍትሄ የሚያመላክቱ አስተያየት ሰጪዎች አሉ። የኢትዮጵያን ሰላም ማረጋገጥ የሚቻለው በጦርነት አለመሆኑ ይታወቃል። ሰፊ የምክክር መድረክ ያስፈልገዋል። የድሮ ሰላማችንን እንዲመለስልን እንፈልጋለን። ብሔር ብሔረሰቦችን በፍቅር ተባብረን የምንኖርበት አብረን የምናለማበት ጊዜ እንዲመጣልን እንፈልጋለን። ወደ ውይይቱ ተመልሰናል። የአሜሪካ ድምፅ ልዩ የቴሌቪዥን ውይይታችንን ነው እየተከታተላችሁት ያላችሁት። አሁን ለእንግዶቻችን የመነሻ ጥያቄዎችን በየተራ አነሳለሁ። ሁሉም ተወያዮቻችን ለመመለስ የሁለት ደቂቃ ጊዜ ይኖራቸዋል። ሰዓት እንድታከብሩልን በትህትና ጠይቃለሁ። ከአቶ ጌታቸው ተማረ ስም ማስተካከል ያለው። አሁን ከአቶ ጌታቸው ተማረ ልጀምርና እንግዲህ የሰላም ስምምነቱ ለሁለት ዓመታት በአስከፊ ጦርነት ውስጥ ለነበረው የትግራይ ሕዝብ ምን አስገኘ? አመሰግናለሁ። የተሰጠኝ እድል በሚመለከት ማለት ነው። የሰላም ስምምነቱን በዋናነት የምንገመግመው ግጭት ከማቆም አንጻር በአካባቢው የነበረውን ጦርነት ከማቆም አንጻር ነው መጀመሪያ ማየት ያለብን። እሱን ማድረጉ ትልቅ ነገር ነው ወስዳለሁኝ። ከዛ በመቀጠል ደግሞ የተወሰኑ በመሀል ላይ የተቋረጠ ቢሆንም የሰብአዊ እርዳታ እንዲደርስ በተወሰነ መልኩ አስችሎ ነበረ የሚል እምነት አለኝ። የሆነ ሆኖ ግን በዋናነት የሰላም ስምምነቱ እንደ ማዕቀፍ ያነጠፈውን ነገር ወደ ፖለቲካዊ ውይይት የሚገባበት ጊዜ ባያስቀምጥም እንደ ፍንጭ ማስቀመጡና የሰላም መንገዱ መጀመሩ እንደ ትልቅ ነገር ነበረ ብዬ እላለሁኝ፣ በአጭሩ ማለት ነው። እንግዲህ ከሰላም ስምምነቱ ወዲህ ደግሞ በአማራ ክልል በቀጠለው ግጭት የተለያዩ የመብት ጥሰቶች እንደተፈጸሙ ቀደም ብለው የወጡ በርካታ ሪፖርቶችም ያመለክታሉ። መዓዛ፣ ወደ እርሶ ልምጣና ይህ ስምምነት በክልሉ ለምንድን ነው ሰላም ማምጣት ያልቻለው? አመሰግናለሁ። በመሰረቱ እንግዲህ ስምምነቱ በራሱ ለአማራ ሕዝብ ሰላም ወይም ደግሞ የሚፈለገውን ነገር አለማምጣቱን በጥያቄው ራሱ በትክክል ያሳያል። ምክንያቱም ለምንድን ነው ወደ ሰላም ያላመጣን ብለን ስንጠይቅ ኦሬዲ ሰላም የለም፣ በጦርነት ውስጥ ነው ያለው ሕዝቡ እየተፈናቀለ ነው። የሰብአዊ መብት ጥሰቱ እንደቀጠለ ነው። የሰብአዊ እርዳታዎች የሚደርሱበት መንገድ የለም፣ ኢንተርኔት የለም፣ ስልክ ተዘግቷል። በኮማንድ ፖስት ወይም በስቴት ኦፍ ኢመርጀንሲ ውስጥ ያለ ህዝብ ነው። ምን እንደሚፈጠርና በየቀኑ ምን እየሆነ እንደሆነ እንኳን የማናቅበት ሁኔታ ነው። ለምንድን ነው ይሄ ያላመጣለት ብለን ስናስብ መጀመሪያም ሲነሳ የነበረው ጥያቄ የአማራ ህዝብ በቀጥታ የጦርነቱ ሰለባ የነበረ ቤቱ ድረስ ተንኳክቶ ጦር የተከፈተበት በዚህም ዋጋ ሲከፍል የኖረ ነበር፣ በዚያ አስከፊ ጦርነት ውስጥ። ነገር ግን የጦርነቱ ሰለባ መሆን እንጂ ጣፈንታው የሆነው ይሄ ህዝብ ከጦርነቱ ቀጥሎ በመጣው አሁን በምንነጋገርበት አሁን ስለምናወራለት ሰላም ስምምነት ውስጥ ይህ ህዝብ ድርሻ የለውም። በዛን ሰሞንም ሲጠየቅ የነበረው ይህ ስምምነት ከመደረጉ በፊት ሲጠየቅ የነበሩ ጥያቄዎች፣ በብዙዎች ዘንድ ሲነሳ የነበረው ጥያቄ የጦርነቱ ቀጥተኛ ተሳታፊ ቀጥተኛ ተጎጂ የነበረ ማህበረሰብ በዚህ የሰላም ስምምነት ውስጥ ግን ይሄ ነው የሚባል ውክልና የለውም ዜሮ ውክልና ያለው ውክልና በሌለው ሁኔታ ጥቅሙን በማያስከብርበት ሁኔታ ሰላሙን በማያመጣለት ሁኔታ ሌሎች ሰዎች በደገሱት ድግስ ውስጥ ወይም ሌሎች ሰዎች በተስማሙበት ነገር ውስጥ ያንተ መብት ይከበራል በግድ ተብሎ ነው የተነገረው። ያ ደግሞ አልተካሄደም፣ አልተፈጽምም። ሲጠይቅ የነበረው ውጤቱ ነው አሁን እየኖረ ያለው ይሄ ማህበረሰብ እየኖረ ያለው። የለሁበት ባካቹ አስገቡኝ እያለ የጠየቀበት የሰላም ስምምነት ነበር። ኖ አለህበት፣ እከሌ ይወክልሃል፣ እከሌ አለልህ እየተባለ ነበር። አስታራቂዎቹ ወይም ደግሞ ለመታረቅ የተቀመጡትም የፌዴራል መንግስትና የህወሓት ወይም ደግሞ የቲዲኤፍ በምንለው በሚጠራው እነሱ ነበሩ። አይ አለህበትኛ ንወክልሃለን ከሌ ወክልሃል ተብሎ ነበር በሌለበት የተፈረመ ስምምነት የተደረገ ውይይት ስለነበረ አዜንዶሴደ የዛ ሰለባ የዛ ገፈት ቀማሽ ሆኗል ማለት ነው። ስባቸዋለን ጉዳዮቹን። ሌላው ደግሞ በከፍተኛ ሁኔታ አሳሳቢ እንደሆነ የሚገለጸው በኦሮሚያ ውስጥ የሚካሄደው ግጭት ነው። በመንግስትና በኦሮሞ ነጻነት ሰራዊት መካከል የሚካሄደው ግጭት በተመሳሳይ መልኩ በድርድር ለመፍታት ታንዛኒያ ላይ ድርድሮች ተደርገው ያለ ስምምነት ቢጠናቀቁም ድርድሮቹ ግን እንዲቀጥሉ ግፊት እየተደረገ ነው። ይሁንና ከፕሪቶሪያው ልምድ በመነሳት ዶክተር ሄኖክ ወደ እርስዎ ልምጣ። ስምምነት ላይ መደረስ ቢቻል ስምምነቱ በራሱ ግጭቶቹን ማስቆም ይችላል ብለው ይላሉ ወይስ ጎን ለጎን መሰራት ያለባቸው ጉዳዮች አሉ? እጅግ አድርጌ አመሰግናለሁ እንግዲህ የትኛው አይነት ጦርነት በሳይንስም በተለያዩ መንግስት ስንመለከት ማለቂያው በስምምነት ነው ወይ በድርድር ነው። ድርድር የሚመጣው ወይ የተለያዩ የሚዋጉት ወገን ደክሟቸው መጨረሻ ላይ ድርድር ይሻለናል የሚል ውሳኔ ላይ ሲደርሱ ነው። የኦሮሚያ ውስጥ ያለው ጦርነት የኦላ እና የፌዴራል መንግስት ጦርነት ሳይሆን በነ የኢትዮጵያ ሀገር መንግስትና የኦሮሞ ህዝብ ለብዙ አመታት ተንከባሎ እዚህ ጋር የደረሰው የፖለቲካል ልዩነት እያየን ያለ ነው። የሁለት ቡድን አይነት ጦርነት አድርገን ብንወስድ ነገሩን ማሳነስ ነው የሚሆነው። የዛ ሀገር ፖለቲካ ችግር ሁላችን እንደምናውቀው ከጊዜ ወደ ጊዜ እየተሸጋገረ መጥቶ እዚህ ጋር ደርሰው አሁን ቤዚክ የስብእና ኤሌመንቶች የጠፋበት ደረጃ ላይ ደርሰናል። እና ወደ ታንዛኒያ ድርድር ስንመለስ ይህን ኦፒኒየን የሚሰጠው የራሴ ፐርሶናል ኦፒኒየን ነው። የትኛውንም ቡድን ወይ ደግሞ ወገን ወኪዬ አይደለም። እንደሚባለው የነበሩት ዲማንዶች አለመቀራረብ የሚያሳየን ነገር የዛ ሀገር ፖለቲካ ገና የፖለቲካ ችግር ሳይሆን የመሰረታዊ የሶሻል ፋብሪክ መጥፋቱን የሚያሳየን ነገር ነው። ከፕሪቶሪያ ሊማሩት የሚችሉ ወይ ደግሞ ማንም ሰው ከፕሪቶሪያ መማር የሚቻል ብዙ ነገሮች አሉ። ከፕሪቶሪያ በኋላ የትግራይ ሕዝብ አትሊስት ለትንሽ ጊዜያት ብሪዚንግ ሩም አግኝተዋል። የሂውማኒቴሪያን ኮሪዶር መከፈት ተችሏል። ቤዚክ ሰርቪሶች መመለስ ተችሏል። ተስፋ እንዳለ አይተናል። ሰላም መምጣት አቅጣጫዎች ሊኖሩ እንደሚችሉ አይተናል። ዋናው ፖለቲካል ዊሊንግነስ ነው በሁሉም ወገን ማለት ነው። ያን ዊሊንግነስ ማምጣት ላይ መሰራት ያለባቸው በጎንዮሽም ይሁን ቨርቲካልም ይሁን ብዙ ስራዎች ያስፈልጋሉ። ግን የምንመለከታቸው ኢንዲኬተሮች ካየናቸው ያ ነገር አለ ወይ? እስፔሻሊ ያን ሀገር ከሚመራ መንግስት ሱፒሪየር የሆነ ተጠያቂነት ነው ኤክስፔክት የምናደርገው ሪበል ግሩፕ ጋር ወይ ደግሞ ከታዋጊ ግሩፕ ጋር እኩል ሪስፖንስብሊቲ ሊወስዱ አይችሉም። እና ምንማር ነገር አለ፣ ግን ችግሮችም እንደሚቀጥሉ አዝማሚያዎች አሉ ለማለት ፈልጌ ነው። እሺ፣ ስቱዲዮ ያላችሁትን ተወያዮቻችንን አመሰግናለሁ። አሁን ደግሞ ስካይፕ ላይ ወዳሉ እንግዶቻችን ልለፍና አቶ ሰኢድ ከርሶ ልጀምር። እንግዲህ የሰሜኑ ጦርነት ከፍተኛ ጉዳት ካደረሰበት ክልል አንዱ የአፋር ክልል ነው። የሰላም ስምምነቱ በዛ ክልል ውስጥ በተለይ ከሰብአዊ እርዳታ አቅርቦት እና መሰረታዊ አገልግሎቶችን ከመመለስ አንጻር በክልሉ ምን አምጥቷል ይላሉ? ምን እሳጉድሏል ስምነሽ ታንክ አመሰግናለሁ። እኛ የአፋር ክልል ጦርነቱ ታውጀው ግን ሳንፈልገው የታወጀብን በጣም ነው የጎዳ የአፋር ህዝብ በዚህ ጦርነት የተጎዳው በረሃብ ፈንቀል፣ በሌላ ቦታ እዚሁ፣ ትምህርት ቤት ማፍረስ፣ ሆስፒታል፣ ክሊኒኮች የፈረሱ በሙሉ ስላለ እናም በጣም የተጎዳ ሳንፈልገው የገባንበት ጦርነት በጣም ይጎዳል። ሁማኒታሪያን ኮሪደር ለትግራይ እንኳን ሲከፈት እህሉ ፊትለፊት በፊትለፊት እያለፈ እየተራበ ያልዘረፈ ህዝብ ነው እና በጣም የተጎዳ ህዝብ ስለሆነ እስቲ ይሄ ያልፈለግነውን ጦርነት የገባንበት በጣም ይጎዳል እና ይሄ ሰላም ጥሩ መሆኑን ትንሽ የጥይት እንኳን ድምፅ ቆሞ ተረጋግቶ ሲኖር ራሱ በቂ ነው። እንዲያውም በጣም ጥሩ ሁኔታ ስለሆነ አሁን ለመልሶ ግንባታ ለሪኮንስትራክሽን እንደዚሁም ህዝቡን ለመርዳት ብዙ ጥረት እየተደረገ ያለው በፕሬዚዳንት አወል አርባ የሚመራው መንግስት አሁን ሪኮንስትራክሽን ውስጥ እየገቡ እየጀመሩ ስራው ስላለ እና በዛ ሁኔታ ያለው አመሰግናለሁ አመሰግናለሁ አቶ ሰኢድ አቶ ኢሳያስ በቅርቡ የፕሪቶሪያውን ስምምነት አፈጻጸም ገምግመው አንድ ጽሁፍ አሳትመዋል በዚህ ጽሁፍ ላይ የፕሪቶሪያ የሰላም ስምምነት የህግ ማሻሻያዎች እንደሚያስፈልጉት አመልክተዋልና በአጭሩ እነዚህ የህግ ክፍተቶች ምንድን ናቸው አመሰግናለሁ ኝ ምናልባት ወደ ህግ ወቀጠቀኝ በፊት በመጀመሪያ የፕሪቶሪያ ስምምነት የትማ ያልሆነበትን ምክንያት በተወሰነ መልኩ በነሳ አንደኛ ይህ ሰነድ ሲጀመር የፖለቲካና የህግ ሰነድ ነው። ፖለቲካ ሰነዶ መሆኑ የፖለቲካ ዝግጁነት የፖለቲካ ዊል የሚባለው ነገር ያስፈልገዋል። ደግሞ የህግ ሰነድ ቢሆንም የአፈጻጸም መንገድ ግ የሌለው ዶክሜንት ነበር። አንዱ ችግር ለመሰረታዊ እንትን መነሳት ያለበት ይሄ ነው። በሌላ መልኩ ፕሪቶሪያ ስምምነት ሌሎችን ያገለለ ነው የሚለው ላይ ምናልባት በጥልቀት ካየነው አሁን ለምሳሌ የአማራ ፋኖ ወይም ሌሎች ኃይሎች ከፌዴራል መንግስት ጋር ትግራይ ጋር የሚደረገው ጦርነት በቀጥታ ከፌዴራል መንግስቱ ስር ታዘው ከፌዴራል መንግስት ጋር በጋራ ሆኖ ለትግራይ ጦርነት ተቻተፉት ማለትም የፌዴራል መንግስቱን ስልጣን ተቀብሎ በነበረበት ጊዜ ነው። ስለዚህ አንድ ግልጽ ሆነ ያለበት ዶክሜንቱ የፕሪቶሪያ ስምምነት በትግራይና ፌዴራል መንግስት መካከል የተደረገ ስምምነት መሆኑን ይታወቅ ይገባል። ራሴም ሳንዲያጎ በተደረገ ውይይት ከአምባሳደር ማይክ ታምር ጋር የሁለት ቀን ውይይት ነበረን። በቀጥታ ከህዝቡ የቀረበም ጥያቄ ነበር። ስምምነቱ በትግራይና በፌዴራል መንግስት መካከል መሆኑን ግልጽ አድርጎ ተናግረዋል። ይሄ መታወቅ አለበት። ያነሷቸው ክፍተቶች በመጀመሪያ የፕሪቶሪያ ስምምነት የህግ እና የፖለቲካ ስምምነት እንደሆነ መጠን የህግ ስምምነት ተፈጻሚ ካልሆነ ውል ነው። ኮንትራት ነው። ኮንትራት ከተጣሰ ቮይደብል ወይም ደግሞ ጥቅም ላይ የማይውል ሆኖ ወደኋላ ተመልሶ እንደገና የሚሻሻልበት መንገድ አለ፣ የህግ አገባብ አለ። ምክንያቱም አንዱ ግን አልፈጸመውም። እንደሚታወቀው አንድ አመት ሞላው። አንድ አመት በኋላ ቀጥተኛ የሆነ ጦርነት ጥይት ካለመኖሩ ውጭ በጥይት ውጭ፣ በረሃብ እና በተለያየ መንገድ በርካታ ሰዎች ጉባኤና ሌሎች አካባቢዎች ሰዎች እያለቁ ነው። የፌደራል መንግስት ያደረገው ብዙ ነገር የለም ጦርነት ከመቆም ውጭ ላይ አንባሺ የኤርባስ ከሰማኒያ ሺህ በላይ የሚሆን የጥያቄው ላይ በሱዳን እና ሌሎች ውጭ ሀገር ስደት ላይ ይገኛል። በሀገር ውስጥ የተፈናቀሉት አንድ አንድ ሚሊዮን በላይ ስለሆነ አሉ የህዝብ አገልግሎት ተወሰነ በስተቀር የተጀመረ ነገር የለም። ሰአታችንን እንድንጠቀምበት ሁለት ደቂቃው ስለሞላ የቀሩትን ሀሳብ ምናልባት በሚቀጥለው ላይ ሊያካትቱት ይችላሉ። አሁን ወደ ሌላው የስካይፕ እንግዳችን ልለፍ። አቶ ልደቱ እንግዲህ ከእርስዎ ቀደም ያሉ ተሳታፊዎች በተደጋጋሚ እንደገለጹት የሰሜን የሰላም ስምምነቱ በሰሜን ኢትዮጵያና በህወሀትና በመንግስት መካከል የነበረውን ጦርነት ያስቁም እንጂ ክፍተት አለው ብለዋል። እንዲሁም ደግሞ ግጭቶች አሁንም በተለያዩ የሀገሪቱ ክፍሎች ቀጥለዋል የሚለውን አስምረውበታል። ና እስኪ ለምንድን ነው የፕሪቶሪያው ስምምነት በሀገሪቱ ዘላቂ ሰላም ለማምጣት ያልቻለው? አመሰግናለሁ። በቅድሚያ ለቪኦኤ። የፕሪቶሪያ ስምምነት በተፈረመ ማግስት አንድ መጣጥፍ ጽፌ ነው እና የመጽሐፉን ርዕስ ምንድን ነው ያልኩት የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ነበር ያልኩት። ያስደስታል ያልኩት በተወሰነም ደረጃ ቢሆን የጥይት ጭሆት ቆሞ ሰዎች መሞታቸው መቆሙ ነው እና ትግራይ አካባቢ ይሄ ሁኔታ ከሰላም ስምምነቱ በኋላ ከነ ችግሩም ይታያል። ነገር ግን ያሳስባል ያልኩት ያለ ምክንያት ያ ጦርነት የተነሳበት መሰረታዊ ምክንያት ፖለቲካዊ ችግር፣ የሰላም ሰነዱ እነዛን ፖለቲካዊ ችግሮች በአግባቡ የተገነዘበ አልነበር በአንድ በኩል በሌላ በኩል ደግሞ ከልባዊ ፍላጎት አልነበር ድርድር የተካሄደው በውጭ ኃይሎች አስገዳጅነት እና በጦርነቱ አስቀያሚ ባህሪ ጊዜ የመግዚያ ስልት ተደርጎ ነበር በወቅቱ የታየው፣ እና ያ የሚያሳዝን ነበረ። በተመሳሳይ ሁኔታ ደግሞ በዚህ ሁኔታ የተደረገ ስምምነት ነገ ከነገ ወዲያ የአፈጻጸም ችግር እንደሚገጥመው እና ምናልባትም ጦርነቱ የጊዜ ጉዳይ ካልሆነ መልሶ እንደሚነሳ ስጋት ስለነበር እና ሳይውል ሳያድር ኦሮሚያም በተለይ ደግሞ አሁን አማራ ክልል አዲስ ጦርነት የተከፈተበት ሁኔታ ነው ያለው እና በነገራችን ላይ አንዳንዶቻችን ስንናገር ግጭት እንለዋለን። ይሄ ግጭት አይደለም። በጣም የለየለት በከፍተኛ ደረጃ የጦር መሳሪያ ጥቅም ላይ እየዋለ ያለበት የሀገር መከላከያ ያለ ጦርነት ነው። የቀድሞ ትግራይም የተካሄደው አሁን ኦሮሚያም አማራ የሚካሄደው ግጭት ሳይሆን ጦር ስለዚህ በዋናነት መንግስት የሰላም መንግስት ሆኑ ከልቡ አም ሰላም ያስፈልጋል ብሎ የሚሰራ ባለ ይሄ ችግር እየተፈጠረ ያለው መንግስት በሁኔታዎች አስገዳጅነት ወይም ሳይፈልግ አይደለም ጦርነት እየመጣበት ያለው። ጦርነትን ዋና ቋሚ ያገዛዝ ስልቱ አድርጎ ነው እየተጠቀመ ያለው። በዚህ ምክንያት ነው ችግር የተፈ ወደ ረዳት ፕሮፌሰር ጉባኤ ልለፍ። ባለፈው አንድ አመትና እና ከዛ በፊት ባሉ አመታትም በደቡባዊው የኢትዮጵያ ክፍል ከአዲስ ክልሎች አመሰራረት ከአወቃቀር አስተዳደራዊ ወሰንና የመሬት ይገባኛል ጥያቄዎች ጋር ተያይዘው የሚነሱ ግጭቶች በርካታ ሰዎች እንዲገደሉ ምክንያት ሆኗል። እና የሰሜን ጦርነት ደግሞ እነዚህ ግጭቶች ትኩረት እንዳያገኙ አድርጓቸው ነበር። ስለዚህ ከፕሪቶሪያው ስምምነት በኋላ ግጭቶቹ የሚገባቸውን ትኩረት ማግኘት ችለዋል ይላሉ። አመሰግናለሁ። ስመኝ የደቡብ ክልል ሁኔታን በተመለከተ እንግዲህ በትግራይ ክልል እና በፌዴራል መንግስት መካከል የነበረው ጦርነት በዚህ በፕሪቶሪያ ስምምነት ከተጠናቀቀ በኋላ አንጻራዊ ሰላም በትግራይ ተፍኗል ማለት ይቻላል። የደቡብ ክልል ተሳትፎ ያው ማንኛውም የኢትዮጵያ አካባቢ በሰራዊቱ በኩል በጦርነቱ ላይ እንደተሳተፈው ብዙ ከክልሉ አካባቢ ለጦርነቱ የተመለመሉ ወጣቶች በጦርነቱ ሞተዋል። እንዲያውም አሁን በትግራይ ክልል መርዶ ለቤተሰቦች የተነገረበት ሁኔታ ቢኖርም በደቡብ ክልል ያ ሂደት ያለ አይመስለኝም። ብዙ ቤተሰቦች ልጆቻችን ከዛ ጦርነት ይመለሳሉ ብለው የሚጠብቁበት ሁኔታ ነው ያለው። ያ እንዳለ ሆኖ ደቡብ ክልል ያሉ ቫዮለንት የሆኑ ግጭቶች በአንጻራዊነት በኦሮሚያ፣ በአማራ ክልል አሁን እንዳለው ባይሆንም ክልሉ በተለይ ይሄ የብሔር ፖለቲካው የፈጠረው ክልል ይሰጠኝ እንትን ይገባኛል፣ ክልል ይገባኛል የሚለው የፖለቲካ አወቃቀር የመዋቅር ጉዳይ ክልሉ እየተፈረካከሰ ወደ አራት አምስት ስድስት ክልሎች እንዲፈርስ ሆኗል፣ እና በዛ የተነሳ የጦርነት መልክ ያለው ነገር ባይሆንም ብዙ ውጥረቶች አሉ በክልሉ። እንመለስባቸዋለን ሃሳቦቹን። የስካይፕ ተወያዮቻችንም በስቱዲዮችን የምትገኙ እንግዶቻችንም አመሰግናለሁ። አድማጮች፣ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ የሚካሄደው ልዩ ውይይታችን ይቀጥላል። ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ኢትዮጵያ የሚገኙ ዘጋቢዎቻችን ወደ ተለያዩ የሀገሪቱ ክፍል ተንቀሳቅሰው ወደ አሰባሰቧቸው የነዋሪዎች ጥያቄዎች እንሸጋገራለን። በምስል የቀረበ በመሆኑ ጥያቄዎቹን ሰምተን ለምላሾቹ ወደ ተወያዮቻችን እንመለሳለን። የቦክተሪያ ስምምነት የነበረ ብዙ ሻ ሚሊናት የሆኑ ሰዎች ተፈናቀሎች ወደ መረበቱ ለምንድን ነው ያልተመለሱ? ይሄ ጥያቄ ይሄ ነው የሚለው ማለት ነው። አገራችን ኢትዮጵያ አንድ የሚያደርጉ በርካታ ባህሎችና እሴቶች ባለቤት ሆነን እያለ ዲያስፖራው ግን ለምን በልዩነትና በጥላቻ ሀሳብ ላይ ተጠምዶ እንዳለ ማወቅ ስለምንፈልግ ከተለያዩ ብሄር ብሄረሰቦች ያሉ ኢትዮጵያ ዲያስፖራዎች እርስ በርስ ለመነጋገርና ለማውራት ዝግጁ ናቸው ወይ? እዛ ውጭ እንዳሉ ችግሮቻቸውን ያላቸውን የፖለቲካ አለመግባባትና ቅራኔ በንግግር ለመፍታት ምን ያክል ዝግጁ ናቸው? እንግዲህ ጥያቄዎቹን ሰምተናል። አብዛኞቹ ከሰላም ስምምነቱ ክፍተቶች፣ እንዲሁም ሰላም እንፈልጋለን ለዚህ ደግሞ የዲያስፖራው ሚና ምንድን ነው የሚሉ ይገኙበታል። ለምላሹ ከዶክተር ሄኖክ ልጀምርና ወደ ሌሎቻችሁ መለሳለሁ። ዶክተር ሄኖክ መነጋገር መወያየት ግዴታ ነው። አማራጭ የሌለው መፍትሄ ይሄ ብቻ ነው። ምንም ጥያቄ የለውም። ይሄ ግን ዋናው ጥያቄ ግን እንዴት ነው የምንነጋገረው? በምን ላይ ነው የምንነጋገረው ያለን ግንኙነት መቀራረብ አትሊስት ከብዙ ዓመታት ዓመታት በፊት የነበሩት አሁን ያለንበት ደረጃ ምን ላይ ነው ያለ ነው። ሁሉም ሰው ራሱን ማዳመጥ ያለበት ይመስለኛል። በእርግጥ የሚጠየቁ ጥያቄዎች ከሀገር ቤት የመጡ ጥያቄዎች በጣም ሌጂትሜት የሆኑ ትክክለኛ ጥያቄዎች ናቸው፣ ግን የንግግሩ የመወያየቱ መጨረሻው አውትካም ወይ ደግሞ ጎሉ ምንድን ነው? ምንድነው የሚፈለገው? ካንዲድ የሆነ መነጋገር ተርሞች የሉም። በዚህ ደረጃ ላይ ሶ ዳያስፖራ እንደምናውቀው የኢትዮጵያ ሀገር ውስጥ ከሚካሄድ ትግል አጋዥ ቡድን መሆኑ ይታወቃል። ግን ዳያስፖራ ውስጥ ያለው የፖለቲካል አምቢሽን ወይ ደግሞ ፍላጎት እንደ የልዩነታችን የተለያየ ነገር ነው። እንደውም በእኔ እይታ ዳያሜትሪካሊ ኦፖዚት ነው። ወደ አማርኛ መተርጎም ትችላለች፣ በጣም ተቃራኒ ነው እና ከየት ነው የሚጀመረው? ማን ነው የሚያስጀምረው? ማነው የሚዳኘው? ብዙ ያልተመልሱ ጥያቄዎች አሉ። እንዲሁ ተነስተን ምንም ውንድድ እንዳልሆነ ወይ ደግሞ ሰላም እንደነበረ አድርገን መጀመር የሚቻል ነገር አይመስለኝም። ብዙ መካሄድ ያለበት መንገዶች አሉ። ተመልሰን የፖለቲካል ዲስፒት ወይ ደግሞ የፖለቲካል ልዩነቱ ችግሩ እዚህም ቢኖር ችግሩ የሚታየው ሀገር ቤት ነው። ሰው እየሞተ ያለው እያለቀ ያለው በረሃብ ይሁን በመፈናቀል ይሁን ሀገር ቤት ነው እያለቀ ያለው። ደስቲኔሽኑ እዛ ነው መሆን ያለበት። ከዛ የሚነሳ መፍትሄ እዚህ ጋር ሪፍሌክት ያደርጋል እና በእርግጥ ዳያስፖራ ኢንዲፔንደንት ሆኖ በራሱ ብቻ የሚንቀሳቀስ አይደለም። ዋን ዌይ ኦር አን አዘር ሲል ኮኔክሽን አለ እና እሱን ኮኔክሽን ማጠናከር አስፈላጊ ነው ብዬ ነው የማምነው። አመሰግናለሁ። ማዕዛ ወደ እርሶም ልምጣ ለተነሱ ጥያቄዎችን ሰምተዋቸዋል። ምንድን ነው እርሶ ምላሽ? አመሰግናለሁ። እንግዲህ የተነሱ ጥያቄዎች እንደ አንድ ኢንዲቪጁዋል ወይም እንደ ማህበረሰብ ከፍላጎት የትኛውም የፖለቲካ ኃይል፣ የትኛውም የፖለቲካ ሂደት ውስጥ ድርሻ ያለው አካል በፈለገው መንገድ ተነጋግሮ የሚፈለገውን ሰላም፣ የኢኮኖሚ መረጋጋት፣ የፖለቲካ መረጋጋት እንዲያመጣለት ነው የሚፈልገው መሬት ላይ ያለው ማህበረሰብ። የተነሳውም ጥያቄ ይሄ ነው። ዲያስፖራ በው ፖለቲከኛ በይው ተነጋግራችሁ ችግራችሁን በጠረጴዛ ዙሪያ ፈታችሁ የተባለውን ነገር ለምን አታመጡ? ልምክ የችግሩ ገፈት ቀማሽ ስለሆነ ነው ይህ ጥያቄ የሚነሳው። ነገር ግን በጠረጴዛ ዙሪያ የሚደረጉ ውይይቶች ቀናነትን ይፈልጋሉ፣ አሳታፊነትን ይፈልጋሉ፣ አካታችነትን ይፈልጋሉ። ስለ ፕሪቶሪያው እንደው ኢንተርናሽናል ወይም ዓለም አቀፍ ማህበረሰቡ ጭምር ተሳትፎበት የተደረገው የፕሪቶሪያ ስምምነት እንኳን ተግባራዊ እንዳይደረግ ያደረገው ምንድን ነው ብለን እንኳን አይደለም። ዲያስፖራው በየራሱ ሀሳብ ያለው ኢትዮጵያ ያለው የፖለቲካ ምህዳር፣ የሚዲያው የምሉ ነገር ስለተጣበበ እና ስለታፈነ በአንድም በሌላ መልኩ ጉዳዮቻችን ወደ ዲያስፖራው እጅ ገብተዋል ወይም ደግሞ አጀንዳዎቻችን ዲያስፖራው ላይ ወድቀዋል። ስለዚህ ዲያስፖራው ተነጋግሮ መፍትሄ ቢያመጣ የሚል ፍላጎት ቢመጣ አይገርመኝም ግን ራሱ ያኛው የፕሪቶሪያ ስምምነት እንኳን አካታችነት የለውም። አሳታፊነት የለውም። ችግሩን ሩት ኮዙን ወይም መሰረታዊ ችግሩን አድረስ ያደረገ ወይም የነካ ስላልሆነ ዘለቄታዊ መፍትሄ አልሰጠም ሲባል በጣም ነው ማዝ ነው። አሁን እንኳን ችግሩን እየቀመስ ነው፣ ችግር ውስጥ እየኖረ ስፔሲፊካሊ ስለአማራ ህዝብ ነው ማወራ። አይ እኔ አቅልሃለሁ የሚል ፖለቲካ ስላለ ከዓለም አቀፍ ማህበረሰቡ ጀምሮ እያንዳንዱ ፖለቲከኛ አይ በነበራችሁበት እኮ ጦርነቱ ላይ ስለነበራችሁበት ሰላም ስምምነቱ ላይም ተወክላችኋል። ማይካመርን ብሏል የሚል ሰው ይመጣል። ማይካመር ቢል ምን ያገባኛል? የሚኖረው ማህበረሰብን እያየት እየሞት ያለው ማህበረሰብ። ስለዚህ በዚህ ሂደት ውስጥ የእውነትና አካታች የሆነ የሰላም ንግግር ሩት ኮዙን አድረስ ያደረገ ዘላቂ ካልሆነ አለመተማመን ይፈጥራል። በዛ አለመተማመን ሂደት ውስጥ ተመልሰን ጦርነት ውስጥ ነን። ተመልሰን ጦርነት ውስጥ ገብተን እየሞትን እያለቅን በር ተዘግቶብን እንኳን አይደና ናችሁ ያኔ እኮ ሰላም ነበረ፣ ተሳትፋችሁ ነበረ የሚል የእኔ ያቅልሃለው ፖለቲካና አጀንዳ ካልቀረ መሰረታዊ ችግሩ ካልመጣ በስተቀር የማህበረሰቡ ኢንተረስት አለ፣ የእኔም ኢንተረስት ነው እንደዛ ህብረተሰብ ክፍል አካል፣ ግን ያ እውነተኛ ውይይትና ንግግር እንዲመጣ እውነተኛ ችግሩ የእውነተኛ ችግሩ ገፈት ቀማሽም አብሮ መነጋገር አለበት ብዬ ነው ማምነ ወደ አቶ ጌታቸው ልምጣ፣ ምናልባት ለዚህ የሚጨምሩት ነገር ካለ። ሰላም እንፈልጋለን እና ሰላም እንዴት ይምጣ ነው ዋናው ሀሳቡ። የእርሶ ምላሽ ምንድን ነው? አመሰግናለሁ። አንድ ሁለት ነጥቦችን ማንሳት እፈልጋለሁ። መጀመሪያ ጥያቄውን የላኩት አድማጭ ወደ አንድ ሚሊዮን የሚያክሉ ሰዎች ተፈናቅለው አሁንም ችግር ውስጥ ነው ያሉት ትግራይ ውስጥ እና ለምንድን ነው የፕሪቶሪያ ስምምነቱን ከተፈረመ በኋላ ያንን ችግር ያልተፈታው የሚል ሀሳብ አንስቷል። ይሄ ከመጀመሪያውም የፕሪቶሪያ ስምምነት ጋር ተያይዞ የመፈጸም አቅም ችሎታው የተነሳበት አላማውም ፖለቲካል ዊል ወይም ፍላጎት የኢትዮጵያ መንግስት በትክክል አለው ወይ ወይም የተፈራረሙ ወገኖች የፖለቲካ ዊል አላቸው ወይ የሚል የሚያያዝ ነው። በነገራችን ላይ አንድ በጣም የተሰሀተ ስህተት የማየው የፕሪቶሪያን አግሪመንት ሲፈረም ተዋያዎቹ እነማን ናቸው ብሎ ወደኋላ ተመልሶ ማየት ያስፈልጋል። አሁን እንደ እንደ ምሳሌም እንደ ሮል ሞዴል አይነት እንደ ምሳሌም የምንወስደው ከሆነ የፕሪቶሪያ አግሪመንት በጣም ብዙ ችግሮች ያሉበት አግሪመንት ነው። ሲቀጥል ለምሳሌ የአማራ ክልልን ችግር በሚመለከት ራሱን ችሎ የአማራ ክልል ችግር በሚመለከት ራሱን ችሎ መነሳት አለበት እንጂ ኦልዌይስ ከትግራይ ክልል ጋር እየተያያዘ ትግራይ ክልል ውስጥ የተፈጠረው ችግር ከመጀመሪያውም ጀምሮ የአማራ ክልል ኃይሎች ከፌዴራል መንግስት ጋር ተሳታፊ ነበሩ። ያንን ችግር ለመፍታት በሚካሄድበት መንገድም የትግራይ ሕዝብ አሁንም ቢሆን ማለት ነው የተለያዩ በዋናነት በዋናነት መሰረታዊ የሆኑ የሰብአዊ መብቶቹ ሳይጠበቁ ይህንን የተሰጠው የፕሪቶሪ አግሪመንት እንደ ትልቅ ነገር ተደርጎ ለዛሁን ደግሞ አግላይ የሆነ ነው። ያን ስምምነት ስለተፈጸመ ነው አሁንም አማራ ክልል ውስጥ ችግር ያለው መባል የለበትም። ይህን ትክክልም ስለ አይደለም ማለት ነው። ወደ ሁለተኛው የተወሰነ ጊዜ ካለ ሰላሳ ሰከንድ እንዳሉት የሁለተኛው የተነሳው ነጥብ ለማንሳት አንደኛ መሰረታዊ የሆነ አሁንም ማንሳት የምፈልገው የመንግስት አገሪቱን ሰላም የማድረግ ፍላጎት ነው መታየት ያለበት፣ እንጂ ከእያንዳንዱ ክልሎች ጋር በውጭ ሀገር የተለያዩ አግሪመንቶችን መፈራረም አይችልም። ያንን ፍላጎቱ ፈቃደኝነቱ አለው ወይ መንግስት የለውም የሚል ነገር ነው ማየት ያለብን። ለእኔ የለውም በግልጽ ማሳየት ሆናል። አሁንም ቢሆን ይቀጥላል ማለት ነው። ቢፈረምም የማይፈጸሙ ይፈረማል። ለተወሰነ ጊዜ እረፍት ያገኛል። እንደን ደግሞ ጦርነቱ ሊቀጥል ይችላል። መሰረታዊ የሆነ መፍትሄ ነው መፈለግ ያለብን። አመሰግናለሁኝ። አሁን ደግሞ ከተመልካች የሚነሱ ጥያቄዎች፣ እዚህ ስቱዲዮ ካላችሁ ተሳታፊዎች ሶስት ጥያቄዎች እቀበላለሁ። ሌሎቹን እንደገና በሌላ ዙር ተመልሰን እንመጣባችኋለን። እባካችሁ ስጠይቁ እራሳችሁን እና ከየት እንደመጣችሁ አስተዋውቁልን። በተለየ መጠየቅ የምትፈልጉት ሰው ካለም ያንን እና በጣም አጭር አድርጉት። እንግዲህ ሰዓት ላይ በጣም እንደማተኩር አይታችኋል። ስለዚህ በጣም አጭር አድርጉልን። ኢሳያስ እባላለሁ። የመጣሁት ከቨርጂኒያ ነው። ትግራይ ላይ በጣም ብዙ እንትን ችግር አለ። አሁንም ረሃብ አለ። የተፈናቀሉ ሰዎች አሁን የጠየቀው ሰውዬ አለ። በሚሊዮኖች የተፈናቀሉ ሰዎች እያሉ ጸጥታ ያለው እንጂ ሰላም አልመጣም። በሺዎች የተደፈሩ ሴቶች አሉ። እነዚህ ሴቶች እንትን አላገኙም፣ ፍትህ አላገኙም። ያ የደረሰው ግፍ ጦርነት በሌላ ዓለም እንዳይታይ ብረቶቹ እነዚህ ምንድነው የሚባሉት መሳሪያዎቹ ተነስተው ጭራሽ እየጠፋ ነው። ታሪክ እየጠፋ ነው። እና የትኛው ነው ሰላም? አመሰግናለሁ። አቶ ጌታቸው ለዚህ ምላሽ መስጠት ይችላል። አመሰግናለሁ። መጀመሪያ እንደ መግቢያ ሆኖ ትክክል ነው። የፕሪቶሪያ ውል በሚመለከት ያመጣቸው ነገሮች ለውጦች ምንድናቸው ከሚል ኮምፕሬንሲቭ የሆነ አሰስመንት ነው የተነሳሁት እንጂ መሰረታዊ የሆኑ የትግራይ ሕዝብ ችግሮች ወይም ደግሞ በጦርነቱ ላይ የደረሰውን ጉዳት በሚክስ መልኩ የመጣ ውጤት አለ ብዬ አላምንም። በዋናነት ጠያቂውም እንዳነሱት መሰረታዊ በሆነ መልኩ ትግራይ ውስጥ የተፈጸመው የተለያዩ የጦር ወንጀሎች ኢንክሊዲንግ ዘር የማጽዳት ወንጀሎች ብለን ልንጠራቸው የምንችል የተለያዩ ወንጀሎች በትራንዚሽናል ጀስቲስ የሚረጋገጡ ይህንን አግሪመንት ወይም ሴሴሽን ኦፍ ሆስቲሊቲስ የተጻበውን የማቋረጥ ስምምነት ቀስ በቀስ ወደ የፖለቲካ ስምምነት ቀስ በቀስ የትግራይ ህዝብ በዋናነት በፌዴራል አሬንጅመንቱ ያጣውን የመንግስት የመወከል አቅም እንዲኖረው ሲያስችል ነው ይህንን ውል ውል ነው ብለን መቀበል የምንችለው እንጂ መሰረታዊ የሆኑ የአፈፃፀምም ሆነ ከመጀመሪያው ጀምሮ የቅንነት ችግሮች ያሉበት ውል ነው። ፕላስ የተፈጸመው ወንጀልም ወይም ጦርነቱ ከባድ ጦርነት እንደነበረ ይታወቃል። በጦርነት በተለያዩ መመዘኛዎች ሰው እኔ ያነሳሁት ተጻብኦን ከማቋረጥ አንጻር ማህበረሰቡ ይፈልገው የነበረውን ያንን ተጻብኦ አቋርጦ መሰረታዊ የሆነ ለውጥ እንዲመጣ ከማስቻል አንጻር ነው እንጂ መሰረታዊ የሆነ ለውጦች መጥተዋል የሚል እምነት የለኝም። ያንን ከግምት ውስጥ እንዲገባል። አመሰግናለሁ። ወደ ሌላ ጥያቄ ልውሰድ። ቅድም አውጥተው ነበር እጆትን ለሳቸው ስቱል ሰማያዊ ቀሲስ ሳሙኤል ብርሃኑ ከዋሽንግተን ዲሲ ነው። ለሁሉም ነው የምጠይቀው። አሁን ስለ ሀገራችንና ስለ ሕዝባችን እያሰብን ስለሆነና የሰላም አማራጮችን መንገዶችን እየፈለግን ስለሆነ ቢያንስ በሁሉ ቦታ የሚደረጉ ጦርነቶች፣ ተኩሶች ጸጥ ተደርጎ ወይም በሚዋጉ አካላት ውጊያ አለ ተብሎ አልቀድም ልክ ነውም አለ እነዛ ውጊያዎች ጸጥ እንዲደረጉ ሁላችን ግፊት አድርገን ሰላማዊ አማራጭ በንግግር ቁጭ ብለው እንዲፈቱ ችግራቸውን አድርገን ቢያንስ የሚሞቱ ሰዎችንና የሚወድመውን የሀገሪቷን ሀብት ማስቀረት እንችላለን ወይ? ይሄን ምን እያደረጋችሁ ነው የሚለውን ለመጠየቅ ነው። አመሰግናለሁ። ለስካይፕ ላይ ላሉ እንግዶቻችን እድሉን ልስጥ። አቶ ልደቱ ለዚህ ጥያቄ መልስ እንዲሰጡልን። እሺ ምናልባት ቅድም አገር ቤት የተነሱ ጥያቄዎች ጋር ያይዘው አንደኛ፣ የመጀመሪያ መነሻ አለበት። የትኛውንም አይነት የሰነት ቢፈረም ዜጎች ለሰላም አፍቅሮት ከሌለን በስተቀር የትም ሊደረስ አይችልም። ስለዚህ ኢትዮጵያውያን እንደ ድርጅት እንደ ሕዝብ ጦርነትን መጥላት አለብን። ጦርነት በአባቶቻችን አያቶቻችን መፍትሄ ሳያመጣ ኖር ዛሬ በሆነ በእኛ ጊዜ መፍትሄ ሊያመጣ ሀገሪቱ የተያያዘችው ሂደት የበለጠ ከማጠናከር ምናልባትም አ ከማድረግ ውጭ ጦርነት መፍትሄ አያመጣም። ጦርነት መቆም አለበት በሚለው ላይ ወሳኝ የሆነ ጠንካራ የሆነ እምነት ያልገናል። አንዱ ይሄ ነው። ኢትዮጵያ ውስጥ ያሉ ሰዎች ወንድሜ ያቀረበው ጥያቄ በዲያስፖራ ከዲያስፖራ እርዳታ ወይም ትብብር መጠበቅ ይቻላል። መፍትሄ ግን መጠበቅ የለበትም። መፍትሄ ከዲያስፖራ በገንዘብ በዲፕሎማሲ እርዳታ ማግኘት ይቻላል። መፍትሄ መጠበቅ የችግሩ አካል አድርገን ማየው ከዲያስፖራ ወይም ፖለቲካ አገር ቤት ያለው በአብዛኛው የማባባስ እንደምታ ነው እየፈጠረ ያለው። ሌላው የስደት ጉዳይ በብዙ መቶ ሺዎች የሚቆጠሩ ምናልባት አልተመለሱ አሁንም በመከራ ላይ ያ ይሄ የሆነው ያለ የፖለቲካ ችግሩ ስላልተፈታ ስለዚህ የፖለቲካ ችግሩ ካልተፈታ በአገር ደረጃ እነዚህ ሰዎች ወደ አካባቢያቸው የመመለስ ዕድል የላቸውም። ቢመለሱ እንኳ እንደገና በቋሚነት እዛ አካባቢ እንደሚቆሙ ዋስትና አለ ማለት ነው። ስለዚህ ዋናው ጉዳይ ሁሉን አቀፍ የሆነ አገር አቀፍ የፖለቲካ ችግራችን በዘላቂነት የሚመጣ መፍትሄ መፈለግ አለ። በተናጠል የፌዴራል መንግስቱ ከአንድ ታጣቂ ጋር ተደራድሮ የሚፈታው ችግር የለም። በአገር ደረጃ ሁሉን አቀፍ የሆነ አካታች የሆነ ድርድርና መፍትሄ ነው ያፈል። አመሰግናለሁ። አቶ ልደቱ ለሶስተኛ ጥያቄ ምናልባት ለሳቸው ድን ስ የፊት ለፊት ላመሰግናቸው ወዳለሁ። ስሜ በቻኮጂ እባላለሁ። መታወቂያ ባልተሞር ነኝ ኢትዮጵያ ገንበ ላ አረሳም ወድዋለ አረሳም ማቅረብ ጥያቄ ምንድን ነው? ሰላም። አንዳንድ ሰዎች ሰላም እየመጣ ነው ይባላል፣ ግን በእኔ ሳየው እና በሚሰማው ኢትዮጵያ ሰላም የለም። ምክንያቱም ያለው መንግስት ለሰላም ፍላጎት የለውም መቶ በመቶ እኔ ሳየው። ይህ የምልበት ምክንያት አንደኛ አሁን ስለ አማራ ክልል ይባላል አዘናሎ ሰው የሞተ ሆኖ ትግራይም ኦሮሚያ አዘና ግን ጋምቤላ ስንል ስናይ፣ በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ሰራዊትና በኦነግ ሸኔ መካከል ልዩነት የለም። ምክንያቱም ጋምቤላ ዙሪያ በሙሉ በኦነግ ሸኔ ተከቧል። ማታ ይገባሉ፣ ሰዎች ያፈናሉ፣ ይገላሉ፣ እንደፈለጉ ያደርጋሉ። መከላከያ ሰራዊት ቀን ቀን የወጣቶች እያፈነ ይገላል፣ ያስራል። በቅርቡ በፖሊ ቴክኒክ ውስጥ አራት ሰዎች ሞቶ ሳይታው እንኳን የተገኙ አሉ። አሁን ያለው መንግስት የኦነግ ሸኔ መንግስት ነው ወይ የኢትዮጵያ መንግስት ነው? አን ጋምቤላውን ወጣቶች ታፍተዋል። ይህ ነገሩ አይታወቅም። ምክንያቱም ጋምቤላ ከተማ ውስጥ አምስት ካምፖች አሉ እነዚህ ካምፖች ማን የመሰረታቸው እዛ አካባቢ? አመሰግናለሁ። ጥያቄውን ከመድረክ እንዲመልሱ ምናልባት ዶክተር ሄኖክ መመለስ። አመሰግናለሁ። እንግዲህ ይሄ ጥያቄ የኦነክሸኔ መንግስት ነው ወይስ የኢትዮጵያ መንግስት ነው የሚለው ኖርማሊ ስለሚነሳ በብዛት እነኛ የኦሮሞ ህዝብ ለብዙ ዓመታት ከኢትዮጵያ ሀገር ጋር ያለው የፖለቲካ ልዩነት የአምስት ዓመት ጥያቄ ወይ ደግሞ የአምስት ዓመት ችግር አይደለም። ሲሪየስ የሆነ በካንሰር ደረጃ የሚታይ የፖለቲካ ልዩነትና ልዩነቶች አሉ። የኦሮሞ ህዝብን በኢንስቲትዩሽናል ደረጃ ወክሎ የህዝቡን ሴንትመንት የህዝቡን የፖለቲካ ጥያቄ ስንት ሺህ መቶ ሺህ ኦሮሞ ያለቀበት ብዙ ኦሮሞዎች የሞቱለት ዓላማ ከ1970ዎቹ ጀምሮ እስካሁን ድረስ እየታገለ ያለው የኦኤልኤፍ ወይ ደግሞ አሁን የጦር ክንፉ ኦላ ነው፣ ኦሮሞ ነጻነት ሰራዊት ማለት ነው። ይህንን አሳንሶ ኦነግ ሸኔ ብሎ መንግስት ለፕሮፓጋንዳ የሚጠቀመውን አይ ቲንክ እንደዚያ ደረጃ መድረኮች ላይ ኤኮ ማድረግ እኔ ሲሪየስ ዲስከሽን አድርጌ ነው ይሄንን የምቀበለው። በጣም ኮንሲኮንሻል የሆነ ኢምፓክትፉል የሆነ ምክክር ነው እዚህ ደረጃ ላይ አን ከዛ አሻግረን ማየት መቻል አለብን። ስለዚህ ይሄኛው ስልጣን ላይ ያለው መንግስት እንደ ሌሎቹም የላለፉት መንግስታት ራሱን የቻለ የራሱ ችግር አለው። ቅድም ለተነሱት ግን አንድ ትንሽ ሰከንድ ወስጀ ሰላም እንዴት እንደሚመጣ የሚለው ላይ አንደኛ ኢትዮጵያ በታሪክ ሶስት እድሎች አሳልፋለች የሰላም ሽግር 1974፣ 1991 እና 2018 ከዚህ ሁሉ መማር የምንችለው የሚመጣው መንግስት ያለፈውን የሚቀጣበት የራሱን ኮምፒታንት የሆኑ ወይ ደግሞ ከመንግስት ጋር ኮምፒት የሚያደርጉትን የሚቀጣበት አፕሮች ነው እንጂ ሰላም ለማምጣት ቪክቲሞች ወይ ደግሞ የተጎዱት ሰዎች የሚሳተፉበት ተጠያቂነት የሚሰፍንበት ኤክስፒሪየንስ ወይ ደግሞ ተሞክሮዎች የሉም። እነኚህ ሁሉ ሶስት ኤክስፒሪየንሶች ላይ አሁንም የከፕቶሪያም ይሁን ከኦሮሞ ህዝብ ከኦላ ጋርም ይሁን ወደፊትም አማራ ክልልም እሱም ወደ ሰላም ድርድር ሊካሄድ ይችላል። ከዚህ ሁሉ መማር የምንችለው አካንታብሊቲ ወይ ተጠያቂነት ራሱን የቻለ እንዴት ነው ማስፈን የሚቻለው የምን ላይ ነው እንጂ ንግግሩ መሆን ያለበት። ከሶሻል ሚዲያ ትራሽ ቶኮችን እዚህ አይነት መድረክ ላይ ማምጣት ትክክል አይመስለኝም። ምናልባት ማዛብ እዚህ ላይ መጨመር የምንፈልጉት ነገር ካለ አመሰግናለሁ። የኔ የእሳቸውን ጥያቄ እንዴት ነው ማየው፣ በቀጥታ ያው የኦነግ ሸኔ ነው የኢትዮጵያ መንግስት ነው ለማለት የሚያስደፍር እንትን የለኝም። ግን በትክክል መለየት ያለብን አሁንም መላሹም ዶክተር ሲናገሩ እንደነበረው የኦሮሞን ህዝብ ጥያቄና በኦሮሚያ ክልል ውስጥም ሆነ ከኦሮሚያ ክልል ውጭ በኦሮሚያ ታጣቂዎች ኦሮሞ የሆኑ ታጣቂዎች እንዲሁም ደግሞ ራሱ መንግስትን በቀጥታ ስፖንሰር የሚያደርጋቸው የዘር ጭፍጨፋዎችን ማንነት ተኮር ጥቃቶችን ለይቶ ማየት ያስፈልጋል። የኦሮሞ ህዝብ ጥያቄ የራሱ ጥያቄ ያለው ቅድም እሳቸውም እንዳሉት ረጅም ጊዜ የጀመረ ትግል የሚያደርጉ ሀቀኛ ታጋዮችና ጥያቄ ያላቸው ናቸው። ይሄንን ግን ዜጎች በማንነታቸው ምክንያት ሰው አማራ ስለሆነ፣ ቅድም ጠያቂውም ደግሞ ጋምቤላ ስለሆነ ወይም ደግሞ ሌላም ሰው እንደሚያነሳው እኔ ስፔሲፊካሊ በቦታው እንኳን ተገኝቼ በማንነታቸው ምክንያት በዚህ ራሳቸውን ኦነግሸኔ ኦኤልኤ የተለያየ ስም ሊሰጠው ይችላል፣ ግን ደግሞ በኦሮሚያ ቋንቋ ተናጋሪ የሆኑ ታጣቂዎች በክልል ውስጥም በኦሮሚያ ክልል ውስጥም ከኦሮሚያ ክልል ውጭ ቅድም እንደተጠቀሰው በጋምቤላ እና በተለያየም ቦታ ጭምር የሚደርሱ ጥቃቶችን እነዛ ሰዎች የሚያደርሱትን ጥቃቶች ስሙን ጠርቶ መነጋገር እና ማውገዝ ያስፈልጋል። ጥቃቱ ደግሞ ቀላል የሚባል የግጭት ጥቃትም አይደለም። በትክክል የዘር ማጥፋት ወንጀል እንደሚፈጸምባቸው ማሳያዎችን አንድ ሁለት ብሎ መነጋገር ይቻላል። ከአካባቢያቸው ላይ ከነበሩበት ቦታ ላይ መጤ የተባሉ ሰፋሪ የተባሉ ነፍጠኛ የተባሉ የሚገደሉ የሙትራፊ የሆኑ ሰዎች በየአደባባዩ ተሰደው እያለቀሱ ሲናገሩ ይሄንን ወስዶ ከኦሮሞ ህዝብ ከሰላማዊው ህዝብ የሰላማዊ ጥያቄ እና የመብት ጥያቄ ጋር ማገናኘት ተገቢ አይደለም። ይህንን ጉዳይ ግን አንድ ሁለት ብሎ ቆጥሮ መነጋገርና መለየት ያስፈልጋል። መንግስትም ራሱ ስፖንሰር እያደረገው ራሱ እጁ ገብቶበት ያለውን ነገር ከታጣቂዎቹ መለየት አለበት። ታጣቂዎቹ መንግስትን ይወቅሳሉ፣ መንግስት ላይ ያላክካሉ፣ መንግስት ደግሞ ታጣቂዎች ላይ ያላክካል። በመሀል ግን ሞቱና መፈናቀሉ የገፈቱን እየቀመሰ ያለው በማንነቱ የሚጠቃው አካል ነው አመሰግናለሁ እዚህ ጋር እንግዲህ የተለያዩ የተጠቀሱ የተነሱ ክሶች አሉ በመንግስት ላይም በተለያዩ አካላት ላይም እዚህ ያልተወከሉ ወገኖችን የሚመለከቱ እነዛ ምላሽ በሚገኝበት ጊዜ የእነሱን ምላሽ የምናካተት የምናስተናግድ ይሆናል ለተመልካቾች ጥያቄዎች እዚህ ለተሳታፊዎች ተመልሼ በሌላ ዙር እመጣለሁ እንግዲህ በተደጋጋሚ እዚህ መድረክ ላይም እንደተገለጸው የፕሪቶሪያ ስምምነት እስካሁን በሀገሪቱ የሚፈለገውን ሰላም ለማምጣት አልቻለም። አሁንም በተለያዩ የኢትዮጵያ ክልሎች ግጭቶች እንደቀጠሉ ናቸው። መንግስት በአንድ ወገን የስምምነቱ አካል በሆነው የሽግግር ፍትህና ሌሎች ሀገራዊ ምክክሮች ችግሩን በሂደት እንደሚፈታው ቢገልጽም እነዚህን ሂደቶች አሁንም የተአማኒነት ጥያቄ ይነሳባቸዋል እና ወደ እስካይፕ እንግዶቻችን ልሂድ። አቶ ኢሳያስ እነዚህን ሂደቶች እንዴት ያዩቸዋል? አመሰግናለሁ። አሁን በድጋሚ በመጀመሪያ የማይክ ሀመር ያነሳበት ምክንያት የፕሪቶሪያ ስምምነቱን ገላላ ሆኖ የቀረው ፕሮፕ የሆነው የአሜሪካን መንግስት መወክለው እሱ ነው። ሄልተው ይገባል። የአሜሪካን አቋም የአሜሪካ መንግስት ስለአደራደረ ዛኮያ ነው። ኦፊሻል መንግስት ተወካይ ስለሆነ ነው። እንግዲህ ጠቅላላ ሃሳቤ ምንድነው? በመጀመሪያ ህዝብ ለህዝብ ያለ ግንኙነት ወደ ጎን የጎንዮሽ ትህምነት መናገር የኢትዮጵያን ችግር ለመፈታት በመጀመሪያ ትክክለኛው ከስር ከመሰረት የኢትዮጵያ ችግር መፈታት አለበት። ፖለቲካዊ ችግር አለ ጀምሮ ይሄ የፖለቲካ ደግሞ ፖለቲካ መፍትሄ ያስፈልገዋል። ሰላም ለማምጣት ቤት መውጣት አለበት። እንግዲህ ሰላም ሲወራ ሰላም ደስ የሚል ቃል ነው፣ ቀላል ነው። ግን ሆን ለማምጣት መጀመሪያ የሀቅ መውጣት አለበት። የተፈጸመ ወንጀል ለምሳሌ በትግራይ ሚሆን በሌሎች የተፈጸመ ግን መጣራት አለበት፣ እውነት መውጣት አለበት፣ ፍትህ መገኘት አለበት። ሁሉም ያሳተፈ ነገር ፈልጋል። እርቀ ሰላም ትክክለኛው ሊመጣ የሚችለው በዛ መልኩ መሆኑ ሊታወቅ ይገባል። ይህን ካልኩ በኋላ ትልቁ አንድ መታወቅ ያለበት ነገር የጎን ለጎን የህዝብ ግቢ ለማምጣት መጀመሪያ በምህረት የተመሰረተ ግንኙነት መኖሩ አለበት። ሁላት እንደምታስታውሱት ወሰነ አመት ናንደ ኦሮማራ የሚል የማብራራት እንቅስቃሴ ተጀምሮ ነበር። ከአራት ወር በኋላ ፈርሷል። መጀመሪያ ነው ሲገናኝ የምህረት ቤዝድ የሆነ ምህረት የተከተለ ስላልነበረ ነው። እና የህዝብ ለህዝብ ግንኙነት የተመሰረተ ቅርብ መሰረት ያደረገ ከጥላቻ የጸዳ ሊሆን ይገባል። ይህን ካልኩልኝ ኢትዮጵያ ውስጥ ሰላሳ ደቂቃ የቀሩት በሰላሳ ደቂቃ ውስጥ ሀሳቡን ያጠቃሉልኝ። ኦኬ መንግስት የሚሆን የግል ሚዲያዎችን እዚህ ጋር መጥቀስ የሚፈልገው በመጀመሪያ የጥላቻውን ኢትዮጵያ ውስጥ ትግራይ ውስጥ የተፈጸመው ግፍ የጥላቻ በማሰራጨት ትልቁ ሚና የጫወተው መንግስት ነው የፌዴራል መንግስት የሚባለው። የግል ሚዲያዎችም እንደዚሁ ትልቅ ድርሻ ነበራቸው። አሁን ግን እህታችን ማዛ ያነሳቸው ስለ ወልቃይት ያነሳቸው አንድ የሆነ ሚዲያ ላይ የሰማት ወልቃይት ውስጥ ኢንተርቪው ስናደርጋቸው አንድ አማራ በትግርኛ አማራ ናይት ሲት ተመስማቶች የሚያምን ነገር የለም። እንግዲህ፣ የአሜሪካ ተወለድኩ አላደኩ በእንግሊዝኛ ማውራት ከማንነት ጋር የሚያገናኘው ነገር የለም። አንድ ሰው በትግርኛ ስለተናገረ የሚያምን ነገር አድርገው የሚገልጽ ጋዜጠኛ ምን ያለው እንግዲህ የትግራይ ሴቶች ትም ህዝብ ቀድመው በመቶ ሺህ የሚቆጠሩ የትግራይ ሴቶች ሲደፈሩ ያንን ያላጋለጡ ተኞች ዘር ምርጠው አድቮኬት የሚያደርጉ ናቸው። እንግዲህ ሽልማት ሁሉ ሽልመው እዚህ ሀገር ትልቅ ሽልማት ተሸልማ በስራዋ ደስ ይለኝ፣ ምንም ችግር የለውም የኢትዮጵያ ችግርም እንዲፈታ በጣም እመኛለሁ፣ ሰራም ደስ ይለኛል። ነገር ግን እውነት የተነገረ መሆን አለበት። አመሰግናለሁ አቶ ኢሳያስ። ወደ አቶ ሰኢድ ደግሞ ልለፍ እንግዲህ በአፋርም ከግጭቱ በተጨማሪ የድርቅና የጎርፍ አደጋዎች የክልሉን ሕዝብ ለተጨማሪ ችግሮች ዳርገውታልና ወደ መፍትሔ እያመራን ስለሆነ ለክልሉ ሕዝብ መፍትሔ ሊሆን የሚችለው ምን አይነት ሂደት ነው ይላሉ። አመሰግናለሁ። ለዚህ የአፋር ክልል በጣም የሚረዳው እና በጣም ሁኔታውን የሚያሳካው ፌዴራሊዝምን በደንብ አድርጎ አጠናክሮ ማሽከርከር ነው። እና ሁሉም ክልሉን በደንብ ካስተዳደረ ከሰራ፣ ሌላ ችግር አይመጣም። እና እኛም በጣም የምንፈልገው የፌዴራል ሲስተሙ ፌዴራሊዝሙን እንዲጠናከር እና ክልሉ እርዳታ እንዲያገኝ እና ከመንግስት ከፌዴራል መንግስትም ሆነ ከውጭ ትምህርት ቤቶቹን፣ ሐኪሞቹን፣ በጎርፍ የተጎዱ ቤቶቹን መልሶ ለመገንባት እርዳታ በጣም ያስፈልጋል። ትህትና ያስፈልጋል። እና በዚህ እንድትበርቱልን ነው የምጋብዘው። አመሰግናለሁ። አመሰግናለሁ አቶ ሰኢድ የስካይፕ እንግዶቻችን ምላሽ በምትሰጡበት ጊዜ ኮምፒውተራችሁን ወይም አካባቢያችሁን ያለውን ነገር ባትነካኩ ድምፅ ተጨማሪ እንዳይገባ ይረዳናል ወደ ረዳት ፕሮፌሰር ጉባኤ ላምራ አሁንም መፍትሄ ላይ ነው ያለነው ግጭቶቹ ላይ ቀደም ምንድን ናቸው ችግሮቹ የሚሉትን አይተናል እዚህ ላይ የሚጨምሩት የመፍትሄ ሀሳብ ካለ አመሰግናለሁ እኔ እንደ ዋና መሰረታዊ ችግር የማየው በሀገሪቱ ባለፉት ሰላሳ ምናምን ዓመታት የኛና የነሱ ፖለቲካ ይሄ ክልል በሚል ይሄ እነንትና ነው ባለቤቶቹ እነንትናና እነንትና ናቸው ከዛ ውጪ ሌሎችን ዜጎች ሪኮግናይዝ የማያደር ወይ ደግሞ ዕውቅና የማይሰጥ ስርዓት፣ ያንን ስርዓት ተከትለን ወደፊት እስከ ከፋን ድረስ አሁን ያለው የግጭት መጠን በስፋትና በጥልቀት ጨምር እንደሆ እንጂ የሚቀንስ ነገር ይኖራል የሚል ግምት የለኝ። በዚሁ ደግሞ ከቀጠልን አገርም ሊያሳጣን የሚችል ሁኔታ ነው የሚፈጠረው። አሁን ራሱ አገሪቷ አለች ወይ ማስነሳት ያስፈልጋል። አንድ ዜጋ እኮ ክልል ተብሎ ከተወሰነለት ቦታ ወጥቶ ሌላ ቦታ በሰላም መኖር፣ መንቀሳቀስ፣ መስራት፣ መማር ልጆች ትምህርት ቤት ተልከው ወደ አንድ ወደ ከነበሩበት ክልል ወደ ሌላ ክልል ዩኒቨርሲቲ ሲሄዱ ሬሳ ተገለው ሬሳ ሬሳ የሚቀበልበት ሁኔታ ነው ያለው እና ከዚህ ሲስተሚክ የሆነ ስርዓታዊ ለውጥ ስላደረገ ድረስ ይህንኑ ደጋግመን ደጋግመን እዚህ መንገድ ጎዳና የምንሄድ ከሆነ የምንቀጥል ከሆነ ሰላም ብሎ ምኞት ነው የሚሆነው፣ ሰላም ይኖራል የሚል ግምት። ስለዚህ ስርዓታዊ የሆነ እዚህ ከዘር ቆጠራ ፖለቲካ መውጣት አለብ የሚል ሀሳብ ነው ያለ። አመሰግናለሁ። ወደ አቶ ልደቱ ልሂድና ተመሳሳይ ጥያቄ ላቅርብ። ስለ ዘላቂ ሰላም ነው እና የምናወራው አሁን እየተሰራበት ያለው የሽግግር ፍትህ ይሄ ሊሳካ የሚችልበት እድል አለው ይላሉ? ካልሆነ ደግሞ በሁሉም ህብረተሰብ ዘንድ ተቀባይነት ያለው ሁሉንም ማህበረሰብ የሚያስማማ ዘላቂ ሰላም ሊሰፍን የሚችለው በምን መልኩ ነው? አሁን የሽግግር ፍትህ እጅግ አስፈላጊ ነገር እንደሆነ አምናለሁ። ግን አሁን ኢትዮጵያ ካለችበት አጠቃላይ የህልውና ፈተና አንፃር፣ እንደ በጣም ቀዳሚ ነገር ነው ወይ ብዬ ከተጠየቅኩ አይደለም። አስፈላጊ ነው ግን የመጀመሪያው ሁላችን መረባረብ ያለብን እየተገዳደሉ መጥፋት እንዴት እንዳል የሚለው ነገር ላይ መነጋገር ነው ያለብን። ከዚህ ለመዳን የሁላችንም ተሳትፎ ያስፈልጋል። ችግሩ በቦታና በጊዜ የተለያየ ቢሆንም መጠኑ ለሁሉም የኢትዮጵያ ህዝብ የተረፈ ችግር ነው። የአንድ አካባቢ ችግር ስለዚህ አንደኛ የጋራ ችግር ያለው አምኖ መቀበል፣ ሁለተኛ በስልጣን ያለው መንግስት ጦርነትን ዋና የአገዛዝ መሳሪያ እየተጠቀመ ስለሆነ፣ ሌላው ህዝብ የጎንዮሽ ትግል፣ የጎንዮሽ መነቃቀፍን ማቆም አለ መለስተኛ በሆነ ፕሮግራም፣ በዋናነትም የሀገሪቱን ህልውና ከጥፋት በማዳር መተባበርና እና አገዛዙን መታገል። ምክንያቱም ይህ አገዛዝ በልመና በጥያቄ ሰላምን ሊያመጣ ወደ ሰላም መንገድ እንዲመጣ ጠንካራ ትግል ሊደረግ ይገባል። ያ ትግል ውጤታማ የሚሆነው የጎልዮች ትግል ሲቆምና፣ ሁሉም አደጋው የጋራ ነው ብሎ መተባበር። ስለዚህ በዚህ ደረጃ ኢትዮጵያውያን የችግሩን ግዝፈት ካልተረታል ይሄ ችግር በተናጠል ፌደራል መንግስት ከአንድ ክልል ታጣቂዎች ጋር በሚያደርገው ድርድር ሳይሆን ሁሉን አቀፍ በሆነ አሳታፊ በሆነ ግልጽነት ባለው ሀቀኝነት ባለው ድርድር በአዲስ የሽግግር ሂደት የሚፈታ መሆኑን ማናምን ከሆነ እኔ የትም መድረስ ም ስለዚህ ችግሩ የጋራ ነው፣ መፍትሄውም የጋራ ነው ብለን ማመን አለብን። ሁላችንም አነሰም አደገም የችግሩም አካልን የመፍትሄውም አካል መሆን ይገባናል ብለን ካላመን ጣታችንን አንዳችን በሌላችን በመቀሰር መፍትሄን ይመጣል ዋናው ቅድመ ሁኔታ ከዚህ አይነቱ አስተሳሰብ ነፃ መውጣት ነው። አመሰግናለሁ። በእነዚህ ምክረ ሀሳቦች ውይይታችንን እናጠናቅቃለን። ሁላችሁም ስለሰጣችሁን ሀሳብ እናመሰግናለን። በእርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሀሳቦችን ደግሞ በሌሎች ተከታታይና መደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ሀብተ ማርያም እንዲሁም ረዳት ፕሮፌሰር ጉባኤ ጉንደርታ እንዲሁም ደግሞ እዚህ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ ማዛ መሐመድ እንዲሁም ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም ከአንድ ሰዓት በላይ ለሆነ ጊዜ በትዕግስት ተቀምጣችሁ በጥያቄዎችን በመሳተፍ አብራችሁን ስለነበራችሁ እናመሰግናለን። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም። በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን፣ የአሜሪካ ድምፅ ልዩ ዝግጅት